ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪዮኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻቸው። የዛሬው ሰኔ 22 2009 ዓ ም የጋቢና ቪኦኤ ዝግጅታችን የኢትዮጵያ አየር መንገድ ኩባንያዎች በመንግስት ቁጥጥር ስር እያሉ ስኬታማ አይሆኑም የሚለውን አስተሳሰብ አሸንፏል ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናገሩ። Today the national carrier has become the largest aviation group. ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪካ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል ከብቃትና ከአንጸባራቂ የሥራ ስኬት ጋር ዘገባ አለን። በሌላ ዘገባችን ደግሞ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ ከሚኒስትሮች ምክር ቤት የተመራለት የሕዝብ ተወካዮች ምክር ቤት ረቂቁን ለሕግና አስተዳደር ጉዳዮች እንዲሁም ለከተማ ጉዳዮች ቋሚ ኮሚቴ መርቶታል። የኦሮሚያ ክልል የሚያገኘውን ልዩ ጥቅም በሚመለከት የተዘጋጀው ረቂቅ አዋጅ ለፓርላማ ዛሬ ቀርቧል። ፓርላማውም በስፋት አንስቶ አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉ እና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስቷል። ያው የህዝብ ተወካዮች ምክር ቤት የህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ናቸው። ይዘናቸዋል ለሀያ ስድስት ወይም ከዚህ በላይ አመት የዋይሳ ይወጣ ቆይተዋልና ምናልባት ያው ረቂቁ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁም በቅንነት ካየነው ደግሞ ህገ መንግስትን ማንበብ ያልቻሉና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሁለቱ የህግ ባለሙያዎች በረቂቁ ላይ አስተያየት አላቸው ይዘናቸዋል። አጠር ላሉ የምሽቱ ዜናዎች ተመልሰን መተናል ሌሎች ዘገባዎች የሚኖሩናል። እንግዲህ ዋናውን ዘገባዎቻችንን በተመለከተ ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። አሁን ወደ መጀመሪያው ዘገባችን እናልፋለን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ወደ ህዝብ ተወካዮች ምክር ቤት መርቶታል። ዘሬ ዛሬ ሰኔ 22 ሁለት ሁለት ሺ ዘጠኝ ዓመተ ምህረት የተሰበሰበው ምክር ቤቱ ረቂቁን ለህግና አስተዳደር ጉዳዮች ና የከተማ ጉዳዮች ቋሚ ኮሚቴ መርቶታል። ምክር ቤቱ ለረፍት ሲዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት እንዲጸድቅ እንደማይደረግ አፈጉባኤ አባዱላ ለአባላቱ ተናግረዋል። ይህንን ዜና በተመለከተ ከዜናው በኋላ በሚኖረን ዝርዝር ይዘን እንመለሳለን። ወደ ሁለተኛው አጠር ያለ ዜና ስናልፍ ዩናይትድ ስቴትስ የሚበዛው ህዝባቸው ሙስሊም ለሆኑ ለስድስት ሀገሮች የመግቢያ ቪዛ አመልካቾች አዳዲስ ደንቦችን ስራ ላይ ልታውል ነው። በአዲሱ ደንብ መሰረት አመልካቾች ቪዛ ዜናውን ለማግኘት አሜሪካ ውስጥ ከቅርብ ቤተሰብ ወይም ከንግድ ድርጅት ጋር ግንኙነት ሊኖራቸው እንደሚገባ ተጠቁሟል። ይፋ ያልተደረገው ነገር ግን ትላንት ረቡዕ አሶሽትድ ፕሬስ ና ሮይተርስ ያገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬብል ከሶማሊያ፣ ከሱዳን፣ ከሊቢያ፣ ከኢራን፣ ከሶሪያ ና ከየመን የአሜሪካን መግቢያ ቪዛ ማግኘት የሚያመለክቱ ሰዎች የዩናይትድ ስቴትስ ኤምባሲዎች እንዴት እንደሚያስተናግዷቸው ዝርዝር መመሪያ አውጥቷል። የቪዛ አመልካቾቹ ወላጅ፣ ባለቤት፣ ልጅ፣ ከ18 ዓመት በላይ የሆነው ወይም የሆናት ልጅ፣ አማች፣ እህት፣ ወንድም፣ ከነዚህ አንዱ ሊኖራቸው እንደሚገባ በአዲሱ መመሪያ ተዘርዝሯል። ለሙሉ ዘገባው በማታው ፕሮግራማችን እንመልሳለን። በሌላ ዜና ደግሞ የኢራቅ ኃይሎች ዛሬ ሐሙስ ታሪካዊውን የሞሱል መስጅድ በቁጥጥር ስር መዋላቸውን ኢራቅ አስታወቀች። ይህ ስፍራ ከሶስት አመታት በፊት ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን የንግስናው ቦታ አድርጎት እንደነበር አይዘነጋም። ነውጠኞቹ ይህንን የስምንት መቶ ሀምሳ አመት እድሜ ያለውን ታላቁን የአልኑሪ መስጅድ አርባ አምስት ሜትር ርዝማኔ ካለው ጣሪያ ጋር በስምንት ወራቱ ውጊያ ወቅት እንዳልነበር አድርገው ማውደማቸው ታውቋል። በዩናይትድ ስቴትስ መራሹ ጣምራ ሰራዊት የሚታገዘው የኢራቅ ኃይሎች የአየር ጥቃት ዋና ግብ እንደ አውሮፓውያን አቆጣጠር በ2014 በእስላማዊ ተዋጊዎቹ ቁጥጥር ስር የዋለችውን ታሪካዊቷን ጥንታዊት ምዕራባዊ ሞሱል ከተማ ጨርሶ ለማስወጣት የታቀደ ነው። ጠቅላይ ሚኒስትር ሃዲር አሊ አብዲ እንደተናገሩት መስጅዱን ማውደምና ማቃጠል የእስላማዊ ቡድን ሽንፈትን ያመለክታል ብለዋል። በመጨረሻም በቀድሞ ታሳሪዎችና የየመን ባለስልጣናት መግለጫ መሰረት የተባበረው የአረብ ራቢጣ ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ ድብቅ እስር ቤት አዛውራለች። በቀይ ባህር ጠረፍ ላይ የሚገኘው ሚስጥራዊ እስር ቤት ሰቆቃና ግፍ በብዛት ይፈጸምባቸዋል ከሚባሉ በአካባቢው ከተቋቋሙ በርካታ የእስር ቤቶች መረብ አንደኛው መሆኑን አሶሺየትድ ፕሬስ የዜና ወኪልና ሂውማን ራይትስ ዎች ያካሄዱት ምርመራ አጋልጧል። በሂዩማን ራይትስ ዋች ጥናቱን ያደረጉት ክርስቲን ቤከር ላይ እንዳስረዱት የተባበሩት የአረብ ራቢጣ ና የየመን ሸሪኮች ታሳሪዎቹን የሚመለከቷቸው በየመን የአልቃይዳ አሸባሪዎችን እየተዋጋች ያላችውን የአረብ ራቢጣ ጥረቶችን ለማክሸፍ እንደሚንቀሳቀሱ ከባድ የሽብር ወንጀለኞች አድርገውት ነው። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት ታረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ የምትከታተሉት የጋቢና ቪኦኤ የምሽቱን ዝግጅታችንን ነው። የኢትዮጵያ አየር መንገድ በመንግስት ቁጥጥር ስር ያሉ ኩባንያዎች ስኬታማ አይሆኑም የሚለውን አስተሳሰብ አሸንፏል ሲሉ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ አሁን ካለው ጋር ተዳምሮ በአፍሪካ ትልቁ የሆነውን የአየር መንገዱን የእቃ ማራገፊያና መጫኛ ጣቢያ ወይንም ካርጎ ተርሚናል ዛሬ መርቀዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ደርሶናል። ዛሬ በተካሄደው የምረቃ ስነ ስርዓት ላይ እንደተገለጸው የኢትዮጵያ አየር መንገድ ወደ ሌላ አዲስ ምዕራፍ ተሸጋግሯል። በአዲሱ የእቃ ማውረጃና መጫኛ ጣቢያ ወይም ካርጎ ተርሚናል ግንባታ ምክንያት አዲሱን ተርሚናል የመረቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት እስከዛሬ የዘለቀውን የአየር መንገዱን እድገት አወድሰዋል። ይህንን ስኬትም የመንግስታቸውን የኢኮኖሚ ፖሊሲ ትክክለኛነት ለማሳየት ተጠቅመዋል። በርካታ የኢኮኖሚ ዘርፎች በመንግስት መያዛቸውን በተመለከተ የሚቀርበውን ትችት በማስተባበል ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪቃ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ከአንጸባራቂ የሥራ ስኬት ጋር ስኬቱም በሀገሬ እንደዚሁም በአጠቃላይ በአፍሪካ ለሚገኙ በመንግሥት ለተያዙ ተቋማት ማነቃቂያ ነው። በመንግሥት የተያዙ ኩባንያዎች ስኬታማ አይሆኑም የሚለውን አመለካከት አሸንፋቸዋል። ነገር ግን ስኬታማ ይሆናሉ፣ የሚያስፈልጋቸው አመራር ብቻ ነው። ለዚህም አመሰግናለሁ። ጠቅላይ ሚኒስትሩ በዚሁ ንግግራቸው አየር መንገዱ በልዩ ልዩ ዘርፎች ያበረከተውና ሊያበረክተው የሚችለው አስተዋጽኦ ከፍተኛ መሆኑን አመልክተዋል። ዛሬ የአፍሪቃ ህብረት የመሪዎች ስብሰባ፣ ሌሎች ዓለም አቀፍ ጉባኤዎች፣ የንግድ ትርኢቶችና የተለያዩ ዝግጅቶች በኢትዮጵያ አስተናጋጅነት የሚካሄዱት በሀገር ውስጥ ባለ አስተማማኝ ሁኔታና የፓን አፍሪካ አየር መንገድ የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ከዘጠና አምስት ወደሚበልጡ መዳረሻዎች በሚያደርገው ያልተቋረጠና አስተማማኝ በረራ ምክንያት ነው። ለሙቀት መጠን መለዋወጥ የሚጋለጡ ምርቶችን ለማቆየት የሚያስችሉ የተለያዩ ክፍሎች ያሉት ይህ ዘመናዊ የዕቃ ማራገፊያና መጫኛ ጣቢያ አሁን ካለው ተርሚናል ጋር በመሆን የውጭ ንግድ ዘርፉን ያሰፋል በሀገራችን ኢንዱስትሪ መር የሆነ የኢኮኖሚ ትራንስፎርሜሽን ለማካሄድ ካላት እቅድ አንጻርም ስኬት ያስገኛል። አዲሱ የዕቃ ማራገፊያና መጫኛ ጣቢያ ወይም ካርጎ ተርሚናል አሁን ካለው ጋር ተዳምሮ በዓመት አንድ ሚሊዮን ቶን ዕቃ የማስተናገድ አቅም እንደሚኖረው ተገልጿል። ይህን ያስታወሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም በዚሁ ግንባታ ምክንያት አየር መንገዱ ከቀደሙት ተርታ መሰለፉን ተናግረዋል። for all of us at Ethiopian Airlines. And I think for all of us, citizens of this great nation. በኢትዮጵያ አየር መንገድ ላለነውና የዚህች ታላቅ አገር ዜጎች ለሆን ነው በሙሉ ባደጉት በአምስተርዳም፣ በሲንጋፖር፣ በሆንግ ኮንግና በመሳሰሉት ካሉት ጋር የሚወዳደር ማራገፊያና መጫኛ ጣቢያ ምረቃን በማክበራችን እንዴት ታላቅ ቀን ነው! ይህ በአፍሪካ ትልቁ ማራገፊያና መጫኛ ብቻ አይደለም፣ በዓለም እጅግ ከላቁት አንዱም ጭምር ነው። የአዲሱ ተርሚናል ሁለተኛ ምዕራፍ ግንባታ ሲጠናቀቅ ደግሞ አየር መንገዱ ተጨማሪ ስድስት መቶ ሺህ ቶን የማስተናገድ አቅም እንደሚኖረው ተመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዝግጅታችንን በአዲስ መልኩ ልናቀርብ ነው ከሰኞ እስከ ዓርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት የነበረው ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በዋሽንግተን ሰዓት ዋን ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19 ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ፌስቡክ ላይቭም የሚከታተሉን ላይቭ አድሬዮ አማሐሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር ዋን ፒኤም ላይ ኢትዮጵያ ደግሞ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፏቸው ደግሞ ሁለት ጊዜ እንደግመዋለን ዝግጅቱን ከምሽቱ አስራ ሁለት ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ አንድ ሰዓት ጀምሮ እስከ አንድ ሰዓት ተኩል ድረስ ያገኙናል። ይህንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው። በዚሁ አጋጣሚ እንግዲህ ፌስቡክ ላይ ባት ላይም ገብቶ ሰብስክራይብ ቢያደርጉ ለነሱ ኖቲፊኬሽኑ ሰብስክራይብ አድርጉ። አት ቪኦኤ አማሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ ሁለት ሰዓት ላይ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 ዓ.ም የተሰበሰበው ምክር ቤቱ ረቂቁን ለሕግና አስተዳደር ጉዳዮችና ለከተማ ጉዳዮች ቋሚ ኮሚቴ መርቷል። ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ አፈጉባኤው አባዱላ ገመዳ ለአባላቱ ተናግረዋል። ጽዮን ግርማ በረቂቅ አዋጁ ላይ የተለያዩ ሰዎችን አስተያየት ጠይቃ ተከታዩን ዘገባ አጠናቅራለች። ከ ሀያ አምስት ዓመታት በፊት በወጣው የኢትዮጵያ ህገ መንግስት ላይ በአንቀጽ 49 ንዑስ ቁጥር አምስት የወጣው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ለሚዘረዝረው አንቀጽ ረቂቅ አዋጅ በሚኒስትሮች ምክር ቤት ተዘጋጅቶ ዛሬ ለህዝብ ተወካዮች ምክር ቤት ቀርቧል። የህዝብ ተወካዮች ምክር ቤት የህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ረቂቅ አዋጁ ለፓርላማ መቅረቡን በተመለከተ ማምሻውን ጠይቄያቸው ነበር። የኦሮሚያ ክልል የሚያገኘውን ልዩ ጥቅም በሚመለከት የተዘጋጀው ረቂቅ አዋጅ ለፓርላማ ዛሬ ቀርቧል። ፓርላማውም በስፋት አንስተው አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስተዋል ያው ቤቱ አሁን ምላሽና ጥያቄ በሚል መልኩ ሳይሆን አጠቃላይ በሂደቱ ላይ የሚወሰደውን መከተል ያለብንን ነገር የሚያሳዩ አስተያየቶች ከፓርላማው ከቀረቡ በኋላ ለቋሚ ኮሚቴ ተመርቷል። እንግዲህ ሂደቱ እስካሁን ባለው ለቋሚ ኮሚቴ መመራቱ ነው ያለው። ቋሚ ኮሚቴዎቹ ሁለት ቋሚ ኮሚቴዎች ናቸው። ለህግ ፍትህ ማስተዳደር ጉዳዮች ቋሚ ኮሚቴ በዋናነት እንዲሁም ደግሞ የከተማ ልማት ጉዳዮች ቋሚ ኮሚቴ የሚባል አለ። እዛው ነው ስለዚህ በጋራ እነሱ ደግሞ በተባባሪነት አብረን እንድንሰራ ነው የተመራው። ምንድን ናቸው የተነሱት ሀሳቦች እዚህ ረቂቅ አዋጅ ላይ ወል እንግዲህ በረቂቅ አዋጁ ላይ የተነሱት መጀመሪያ በህገ መንግስቱ በዚህ አንቀጽ አርባ ዘጠኝ ንዑስ ቁጥር አምስት ላይ የተቀመጠ መብት አለ በተለይ ኦሮሚያ ክልል የአገልግሎት አቅርቦትን ወይም ደግሞ የዚህ የተፈጥሮ ሀብት አጠቃቀምን እነሱን የሚመሳሰሉ ጉዳዮችን በተመለከተ እናም ደግሞ አዲስ አበባ በኦሮሚያ መካከል የሚገኝ ከመሆኑ አንጻር ሁለቱንም ክልሎች አዲስ አበባን እና ኦሮሚያን የሚመለከቱ አንዳንድ ሀሳቦች ይነሳሉ ተብሎ ስለሚታሰብ መጀመሪያውኑ በሕገ መንግስቱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በሚመለከት ያለው ልዩ ጥቅም እንደሚጠበቅ ነው ሕገ መንግስቱ ያለው እና እዛው ላይ ነው በዝርዝሩ በህግ ይወሰናል ስለሚል ያንን ለመዘርዘር ነው ዋናው የአዋጁ አስፈላጊነት። አሁን እንግዲህ ለአዲስ አበባ ከተማ እስካሁን ከተሰጡት ኃላፊነቶች በተጨማሪ የኦሮሚያን ክልል ልዩ ጥቅም በሚመለከት ያንን አካተው የያዙ ኃላፊነቶች በአዲስ አበባ ከተማ ላይ የሚጨምር ነው በአንድ በኩል። ሌላ ደግሞ ነዋሪዎቹ መብቶቻቸውና ጥቅሞቻቸው በአግባቡ በህግ በታወቀ መልክ ተከብረው እንዲቀጥሉ እዛ አካባቢ ተጨማሪ ጥቅሞች እንዲከበሩላቸው የሚያስፈልጉ በተለይ ከ ኦሮሚያ የኦሮሞ ተወላጅ ነዋሪዎችም አንጻር የሚመለከተው አንዳንድ ነገሮችም ያካተተበት ሁኔታ ነው ያለው። ህገ መንግስቱ ከተረቀቀ ሀያ አምስት አመት ሆኖታል። የኦሮሚያ ልዩ ጥቅም የሚለው እዛ ላይ ከሰፈረና አሁን ለምንድን ነው ያስፈለገው? በምን ምክንያት አሁን ሊመጣ ቻለ? አሁን እንግዲህ የተለየ ምክንያት ያለ አይመስለኝም። አሁን ሁሉም በህገ መንግስቱ ውስጥ ዝርዝር በህግ ይወሰናል ተብሎ የተቀመጡ ነገሮች በሙሉ እስካሁን ሁሉም ህግ ወጥቶላቸዋል። አለቁም እንደዚህ በሂደት እየታየ እንዳስፈላጊነቱ ጊዜ እየተወሰደ የወጡ ነው ያሉት እና በእርግጥ በዚህም ጉዳይ ላይ ረዥም ጊዜ ነው፣ ግን ደግሞ ይህን ያክል አደናቃፊ ሁኔታዎችም እስካሁን ድረስ በህገ መንግስቱ ያሉትን ጥቅሞች እንዳይከበሩ የሚያደርጉ ልዩ ሁኔታዎች አልነበሩም። ግን አሁን የበለጠ አስፈለገው አንዳንዶቹ በአዲስ አበባ ከተማ የሚሆኑ በሌሎች በኦሮሚያን በኩል ያሉት አሁን ለምሳሌ አዲስ አበባ እየሰፋ ሲሄድ የሚፈጠሩ ከተለያዩ ከማህበራዊ ጉዳዮችም ጋር ተያይዘው በአገልግሎት አሰጣጥም የሚፈጠሩ ነገሮች እንደዚሁ ባለው አሰራር ነው እንጂ በህግ በሚያስገድድ ሁኔታ አይደለም። እስካሁን ሲፈጸሙ የነበሩትና አንዳንዶቹ ነገሮች አስገዳጅ ህግ ኖሮ በዛውም የህዝቡም ጥቅም እየተከበረ የሚሄድበት ሁኔታ ማመቻቸት አሁን በማስፈለጉም ጭምር ነው የተደረገው። በእርግጥ ረዥም ጊዜ ወስደዋል። ግን ያው ሌሎቹም ያልወጣላቸው ህጎች አሉ። ዝርዝር ህግ ያልወጣላቸው ጉዳዮች አሉ ከሚለው አንጻር የተለየ ነገር ስላለ አይደለም። በኢትዮጵያ በኦሮሚያ ክልል ባለፈው ዓመት ተቃውሞን ከቀሰቀሱት ምክንያቶች አንዱ የአዲስ አበባ ከተማ ማስተር ፕላን ረቂቅ ነበረ። እናም ተያይዞ የወጣው የተነሳው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያነሳም ጭምር ነበረ። በአዲስ አበባ ጠበቃና የህግ ባለሙያ የሆኑት አቶ በትሩ ዲባባ የህግ ትምህርታቸውን በመቀሌ ዩኒቨርሲቲ በሚከታተሉበት ወቅት የአጠኑት ጥናት የኦሮሚያ ክልል በአዲስ አበባ ላይ ያላትን ህግ ህገ መንግስታዊ ጥቅም አሁን ያለበትን ደረጃ እና ወደፊት በሚል ነው፣ ጥናት የሰሩት። ረቂቅ አዋጁን በተመለከተ አነጋግሬያቸው ነበር። ያው ረቂቁን የምናየው ከኔ ጥናት አንጻር ብቻ ሳይሆን ዋና መሰረት መሆን የሚችለው ህገ መንግስቱ የፌዴራል ህገ መንግስት አንቀጽ አርባ ዘጠኝ ንዑስ አምስት ያለው ድንጋጌ ነው። በህገ መንግስቱም እንደተመለከተው ሶስት ነገሮችን በግልጽ ይዘረዝራቸዋል። የኦሮሚያ ልዩ ጥቅም ብሎ በአዲስ አበባ ያለውን በግልጽ ይዘረዝራል። እነዚህም የተፈጥሮ ሀብት አጠቃቀምን የሚል ነው። ከዚሁ ብንጀምር የተፈጥሮ ሀብት ማለት ከመሬት ጀምሮ የተፈጥሮ የሚባለውን በአዲስ አበባ ውስጥ የሚገኘውን ያካትታል ማለት ነው። ሁለተኛው የህዝብ አገልግሎትን በተመለከተ ይህም ሁለተኛ ልዩ ጥቅም ተብሎ በሕገ መንግስቱ በግልጽ የተጠቀሰ ነው። የህዝብ አገልግሎት የሚባሉት እንግዲህ ትምህርት ቤት ሊሆን ይችላል፣ ጤና ተቋማት ሊሆን ይችላል፣ እንዲሁ ብዙ ልዘረዘር ይችላል። በዚህ ሶስተኛ የጋራ አስተዳደር የሚል አለ። ጆይንት አድሚኒስትሬሽን በዚህ ላይም ትኩረት ሊሰጠው የሚገባ አስተዳደር የሚለው ቃል ራሱ ዲፋይን መደረግ አለበት። አስተዳደር ማለት ሶስት የመንግስት ስልጣንን ያካተተ መሆኑን፣ ዳኝነት ስልጣን፣ ህግ የማውጣት ስልጣን፣ ህግን የማስፈጸም ስልጣን በእነዚህ በሶስቱም በጋራ በጋራ ማለት በሌላ እንኳን እስካልተለየ ድረስ በጋራ ማለት እኩል እኩል ማለት ነው። አምሳ አምሳ ማለት ነው። ይህም በዚሁ ስር በህገ መንግስቱ በግልጽ ተቀምጠዋል። አራተኛ እና የመጨረሻ ምናልባት ልዩ ማብራሪያ የምፈልገው ልዩ ትርጉም ሊፈልግ የሚችል ሌሎችም ተመሳሳይ ጥቅም የሚል አለ። በግልጽ ከተጠቀሱት ጋር ተመሳሳይነት ያላቸው ማለት ሊሆን ይችላል ወይም ደግሞ በሰፊ ሊተረጎም ይችላል እና እኔ በሪሰርች ላይ የጠቀስኩት በጥናት ላይ ግብርን መሰብሰብን ራሱ ይጨምራል የሚል ምሽ ግብርን መሰብሰብና ማስተዳደርን ይጨምራል የሚልን ሀሳብ ጠቅሻለሁ። እና እነዚህ ናቸው በህገ መንግስቱ የተጠቀሱት የኦሮሚያ ልዩ ጥቅም በአዲስ አበባ ያለው ተብሎ ስለዚህ እነዚህ ጥቅሞች በዚህ አዋጅ ላይ አልተካተቱ አልተካተቱ ማለት ይቻላል። ኦልሞስት በመደበኛነት በፌዴራል ስርዓት ውስጥ አንድ ክልል ኖሮ የሚችለው መብት ነው እንጂ እንደ ልዩ ጥቅም ከህገ መንግስቱ አንጻር ለምሳሌ የጋራ መስተዳደር የተባለው ምንም የተባለው ነገር የለም። በረቂቅ አዋጁ ላይ ከዚህ አንጻር ምንም የተባለ ነገር የለም። እንዲሁ ብዙ ልባል ይችላል እና የተጠቀሱ ነገሮች የሉም። ስለዚህ ይሄ አዋጅ ምንድን ነው ማለት ይቻላል። ታዲያ ለምሳሌ የቋንቋ ተቀምጠዋል። ምናልባት አዋጁን ከሁለት አንጻር ላዮች ይችላለሆነ አንድ የህገ መንግስት ድንጋጌ በህገ መንግስቱ ዝርዝሩ በህግ ይወጣል ዝርዝሩ በህግ ይወጣል የሚል አለ። በዛው በአርባ ዘጠኝ ሚ አምስት ላይ ከዘረዘረ በኋላ ዝርዝሩ በህግ ይወሰናል የሚል ተጨማሪ ድንጋጌ አለው እና ለሀያ ስድስት ወይም ከዚህ በላይ አመት ይኸዋይ ሳይወጣ ቆይተዋል እና ምናልባት የአሁኑ ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁ በቅንነት ካየ ነው ደግሞ ህገ መንግስትን ማንበብ ያልቻሉና ና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሆነ ሁለቱ በው በ ሌሎች የህግ ባለሙያዎችንም አነጋግረን ነበር። ረቂቅ አዋጁ በህገ መንግስቱ ላይ የተጠቀሰውን መብት እንኳን የሚያሟላ አይደለም ሲሉ ተችተውታል። አቶ ጴጥሮስ ወልደ ሰንበት ይህ ረቂቅ አዋጅ ምክር ቤቱ ለረፍት ሰኔ ሰላሳ ስለሚዘጋ ውይይት ሳይደረግበት አይጸድቅም ብለዋል። ሌሎች አካላትም በዚህ ረቂቅ አዋጅ ላይ ሰፋ ያለ ውይይት እንዲደረግ ጠይቀዋል። በዚህም መሰረት የአሜሪካ ድምፅን በቀጣይ በዚህ ጉዳይ ላይ ሰፋ ያለ ውይይትን እንደሚያዘጋጅ ቃል እንገባለን። የምትከታተሉት ከአሜሪካ ድምጽ እየተዘጋጀ የሚቀርበውን የጋቢና ቪኦኤ ዝግጅታችንን ነው። አሁን ወደ ሳውዲ እናመራለን። ሳውዲ ትኬት የቆረጡና በሰዓቱ ጉዟቸውን ያልጀመሩ በርካታ የሳውዲ ተመላሾችም ዛሬ እንግልት ላይ እንደሚገኙ ይናገራሉ። የኢትዮጵያ አየር መንገድ ቃል አቀባይ ወይዘሮ ሀና አጥናፉ ለአሜሪካ ድምጽ በሰጡት ማብራሪያ መሰረት የሳውዲ አውሮፕላን የበረራ ጥበት ምክንያት በእቅዳቸው መሰረት ተጓዦችን በቆረጡበት ሰዓት ማጓጓዝ ሳይ እንደሚችሉ እንደቀሩ ተናግረዋል። በሳውዲ አረቢያ ሪያድ የማህበረሰብ መሪ የሆኑት አቶ ሺያሁል ጌታሁን ደግሞ ለተመላሾች በተቀላጠፈ መልኩ የጉዞ ሰነድ መስጠት ቢችሉም የኢትዮጵያ አየር መንገድ በቃሉ አለመገኘቱን ግን በርካታ ተመላሾችን ቅር ማሰኘቱን ይናገራሉ። ለመመለስ ሻንጣቸውን ይሸከፉ እንዲሁም ወደ ሀገር መመለስ ፈልገው ነገር ግን ከዚህ ቀደም ክስ ኖሮባቸው ክሱን አውረድ ያልቻሉ ዜጎችንም አነጋግረናል። ተከታዩ የመስታወት አራጋው ዘገባ ነው። የጉዞ ሰነድ ከወሰዱት ከ105,000 ተመላሾች ውስጥ ወደ ሀገር የገቡት ግማሾቹ ብቻ ናቸው። ቀሪዎቹ በበረራ እጥረትና በተለያዩ ከጉዞ ሰነድ ጋር በተያያዙ ምክንያቶች ጊዜ ገደቡ ሳይጠናቀቅ ወደ ሀገር መግባት አልቻሉም። በርካታ ተመላሾች ቀነ ገደቡ ሊጠናቀቅ ጥቂት ቀናቶች ሲቀሩ ለጉዞ መነሳታቸውና የኢትዮጵያ አየር መንገድ ለጠየቀው ተጨማሪ በረራዎች ከሳውዲ አቪዬሽን ሙሉ በሙሉ ፈቃድ ባለማግኘቱ ዋነኛ ምክንያቶች መሆኑን በሳውዲ አረቢያ የሕዝብና የመንግስት ተወካዮች ይገልጻሉ። የትራንስፖርት ችግር ነው አሁን ያለው ትኬት፣ የአየር መንገድ ትኬት። የኢትዮጵያ አየር መንገድ የቆረጠልንን ሰዎችን በአግባቡ አልወሰደም። አዲስም የተቆረጠ አይደለም። ምክንያቱም ትኬቱ የተቆረጠላቸውም ገና ስላልተነሱ አሁን ትልቅ ክፍተት ያለው እዚህ ላይ ነው። በሪያድ የአውሮፕላን ጣቢያ ሲንገላቱ የከረሙት ተጓዦች ያሉበትን ሁኔታ የኢትዮጵያ ማህበረሰብ በሳውዲ አረቢያ ሪያድ፣ አቶ ሻውል ጌታሁን ገልጸዋል። አዎ ብዙ ሰዎች ነበሩ። አሁን አንዳውም ከሱ ወጥተዋል። አሁን ወደ ሆቴሎች እንዲሄዱ ተደርጓል። ማን የወሰዳቸው ሆቴል? አየር መንገዱ ነው የሚወስዳቸው ውጡ ተብሏል። ኦልሬዲ ከዛ ብዙ ስለቆዩ ወጡ። ከወጡ በኋላ ግን አየር መንገዱ ሆቴል ሊይዝላቸው የተደረገ አሁን ወደ ሆቴሎች ናቸው ሰዎች ይሄዳለን። ኢትዮጵያ አየር መንገድ ትኬት ሰጥቷል። ትኬት ሰጥቶ ግን ህዝቡን በአግባቡ እየወሰደ ግን አደለም። ዞሮ ዞሮ ግን የዚህ በመሬት ላይ የሚታየው ግን በጣም ብዙ ህዝብ ትኬት የቆረጠ ህዝብ ተንከራቷል ነው ምለው በጣም ብዙ ላሉ አሁን እኮ ወደ ኢትዮጵያውያኖች ወደ አየር መንገዱ ቅጥር ግቢ እየገቡ አይደለም ያሉት። እንዳይገቡ ነው የከለከሉት። ምንም አይነት ሰው ይሁን በኢትዮጵያ አየር መንገድ ትኬት የቆረጠ ሰው ወደ ኤርፖርቱ ማለት ነው እንዳይገባ ከልክለው ነው ያሉት። ለምን? ምክንያቱ ምንድን ነው? ምክንያቱ ብዙዎቹ እዛ አየር መንገድ ግቢ ውስጥ ስላሉ እነሱን ክልል ሳታደረጉ አዲስ ሰው አታስገቡም የሚል ነው። እንግዲህ የደረስን ኢንፎርሜሽን የማቀው ሰራሽ አሁን ደግሞ እነሱንም እዛ ውስጥ የነበሩትንም አስወጥተዋል። አሁን የዘጠና ቀናት ቀነ ገደቡ ሳያልቅ የጉዞ ሰነድ ለጠየቁት ዜጎች ሰነዳቸውንና ትኬታቸውን በእጃቸው እንዲይዙ አድርገናል። ነገር ግን ተጓዦች በመጨረሻዎቹ ቀናቶች ቁጥራቸው በርካታ በመሆኑ ችግሩ እንዲባባስ አድርገውታል በማለት የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታ አሁን ይገልጻሉ። እንግዲህ እነዚህ ሰዎች ወል በእርግጥ የተወሰነ ደረጃ ራሳቸው መንገደኞችም ትንሽ ሽር አላቸው። የተሰጠው ዘጠና ቀን ቢሆንም የመጡት መጨረሻዎቹ በመጨረሻ ወር የመጨረሻው ሰዓት ላይ ነው የመጡት። ለዚህ የተወሰነ ፐርሰንት ራሳቸውም እንትን ውስጥ አሉ። ግን እንደዛም ሆኖ ግን መጥተዋል። እነሱ አሁን እኮ ልፋታችን ሁሉ ነው ወደ ወዳልሆነ መንገድ እየሄደ ያለው። ምክንያቱም እኛ ከሚስዮኑ ጋር ተባብረን የጉዞ ሰነዶችን አዘጋጅተናል። በቀን እንዳመጣቱ የተመለሰ ሰው አልነበረም። ቀን ውስጥ ከሁለት ሺህ አምስት መቶ ሰው በቀን የጉዞ ሰነድ እንዲዘጋጅ ተደርጓል። ያ የተደረገው በኮሚኒቲው እና በሚስዮኑ አንድነት ነው። የተሰራው ከዛ ውጭ ደግሞ የሳኡዲም ወገን ብዙ ቪዛዎችን በቀን እስከ አንድ ሺ ሶስት መቶ ቪዛዎች በቀን ሰጥቶ ወረዳ ያዘጋጅል። ከዚህ በኋላ አሁን ችግሩ ያለው እነዛ ሰዎች መውጣት ነው። ይሄ ደግሞ በዋናነት የኢትዮጵያ አየር መንገድ ነው ችግሩን የፈጠረብን። ያለው ትልቁ ችግር ያለው እዛ ነው። የኢትዮጵያ አየር መንገድ በሳምንት የነበሩትን ሀያ አንድ መደበኛ በረራዎች ወደ ሀምሳ ሰባት የማሳደግ አቅሙ ቢኖረውም በሳዑዲ አቪዬሽን ፈቃድ ያገኘው ግን ለተጨማሪ አስራ ሰባቱ ብቻ መሆኑን፣ የተፈቀዱት አውሮፕላኖችን በተያዘላቸው ሰዓት አርፈው መነሳት እንዳልቻሉ የአየር መንገዱ ቃል አቀባይ ወይዘሮ ሀና ጥናፉ አስረድተውን ነበር። ልክ አዋጁ ከታወጀበት ጊዜ ጀምሮ እኛ ስራችንን ጀምረን አውሮፕላኖች መላክ ጀምረን ነበረ። ግን መጀመሪያው አካባቢ ላይ ብዙ መንገደኛ አልነበረንም ስለዚህ ያቀናቸውን በረራዎች ሁሉ እየሰረዝን የቆየ ነው። በኋላ ግን ቀኑ፣ ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሀንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናለቅ ከፋሲሊቲው ማነስ አኳያ ስላልሆነልን እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ካለው የኤምባሲ የሚሆን የኤርፖርቶች ጋር እየሰራን ነው። ድርስ ነፍሰ ጡር ናት። ወደ ኢትዮጵያ ለመመለስ ተዘጋጅታለች። ትኬቷንም ቆርጣ ቀኗን እየጠበቀች ነው። ስሟን እንድንገልጽ አትፈልግም። እዚህ ዲቴል ኢትዮጵያ ኤምባሲ ቶሎ ነው የሚያስተናግድሽ። እንደ በፊት ወረቀት ንድ ያስቆሙ ቶሎ ራሳቸው ፎርም ሞልቶ ሁሉንም ነገር አስጨርሶ ይሰጡሻል። የሌላ ሀገር ዜጋ ቶሎ ነው ሊሄድ የተነሳው፣ በጊዜ ማለት ነው። የተሰጠ የሶስት ወር ጊዜ ገደብ ነበር። ከዘናልተነ ጊዜ ሁሉም ሲቆርጥ አዘግቶ ቆረጠ። ሁሉም በአስራ ስምንት በሀያ በአስራ ስምንት በሀያ ኢኮኖካሊ ሊሄድ ስለሆነ የተሰጠ እና ያ ሁሉ ሰው አንድ ላይ እንትን ሲል ዛህማ ሆነ። እንግዲህ ሁሉንም ማስተናገድ ስለተቻለ ነው። እኔ እንደ ፈቃድ የሌላቸው ተመላሾች አሻራቸውን ሲሰጡ ክስ እንዳለባቸው ከተነገራቸውና ክሳቸውን ለማውረድ ከየት እንደሚጀምሩ ግራ የገባቸው ከገባቸው መካከል አነጋግረን ነበር። ስሟን እንድንገልጽ አትፈልግም። አሁን አንድ አመት ሆነኝ ከወጣው ከከፊል አሁን በቀደም የዛሬ አስራ አምስት ቀን ሲሄድ እዛ አሻራ ስሰጥ ከፊልሽ ብር በብር ከሶሻል ነው ብር ይፈልጋል አለ የኔ ሲወጣ ደግሞ የአራት ወር ደሞዝ ዜንትቼን የወጣሁት በቃ ለኤምባሲ ነገርኳቸው። ቤተሰብ እኔ እንኳን በቃ ሁሉንም ነገር በጊዜ ሂደት ይሆናል ብዬ ነበር። ቤተሰብ በጣም ተጨንቆ ለእኔም ተጨነቀ። ቢያንስ ተከሰላለን ሰዎች እነዚህ ምንድን ነው ማድረግ ያለብን? ከፊታችን ሌላ ነገር ነው። እንደው አያድርገውና የተሻለ ነገር ካልመጣ ምንድን ነው ማድረግ የምንችለው? እሽኛ የሳውዲ አረቢያ መንግስት ያወጣው የዘጠና ቀናት የጊዜ ገደብ ተጠናቋል። ለመመለስ የወሰኑት የጉዞ ሰነዳቸውንና ትኬታቸውን ቆርጠው የጉዞ ቀናቸውን እየተጠባበቁ ነው። ቀነ ገደቡ ቢራዘምልኝ ሲል የኢትዮጵያ መንግስት የሳውዲ መንግስትን ቢጠይቅም እስከ ዛሬዋ ዕለት ድረስ ግን ምንም አይነት ምላሽ ከሳውዲ አረቢያ መንግስት አልተገኘም። የዛሬው የጋቢና ዝግጅታችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጊውና ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሮ ነው። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ። ዲጄ ፋትሱም አብሮን ነበር። አጠር ያለ የሙዚቃ ምርጫ